የኬንያ ፕሬዚደንታዊ ምርጫ ውጤት ነገ አርብ በይፋ ይገለጻል ተብሎ እየተጠበቀ ነው። የምርጫ ኮሚሽኑም ቀደም ሲል በኤሌክትሮኒክ መሳሪያ ከተላኩለት ውጤቶች ጋር አመሳክሮ ለማረጋገጥ በሀገሪቱ ውስጥ ከሚገኙ የድምፅ መስጫ ጣቢያዎች በይፋ የተፈረመባቸውን ቅጾች በሙሉ እየተጠባበቀ መሆኑን አስታውቋል። ተቃዋሚዎች ግን እስካሁን የተገለጹ ውጤቶች ትክክል አይደሉም ሲሉ አሁንም ይከራከራሉ። ትክክለኛው አሸናፊ በእጩነት ያቀርቧቸው ራይላ ኦዲንጋ መሆናቸውን በዛሬው ዕለትም አስገንዝበዋል። የአሜሪካ ድምፅ ዘጋቢ ጂል ክሬግ ዘገባ ከናይሮቢ ደርሶናል። ሰሎሞን ክፍል ያቀርበዋል። ኬንያውያን በትላንትና ዕለት የወቅቱ ፕሬዚደንት ኡሁሩ ኬንያታና የተቃዋሚው መሪ ራይላ ኦዲንጋ የተወዳደሩበትን ፕሬዚደንታዊ ምርጫ ውጤት ለመስማት በጉጉት እየተጠባበቁ ነው። በሀገሪቱ ሰዓት አቆጣጠር እስከ ዛሬ ሐሙስ ከቀትር በኋላ ድረስ የምርጫ ባለስልጣናቱ በመላ ሀገሪቱ ካሉ ሁለት መቶ ዘጠና የምርጫ ወረዳዎች የአንድ መቶ ሰባውን የተፈረመባቸው ሰነዶች ከ40889 የድምፅ መስጫ ጣቢያዎች ደግሞ 1000 ፎርሞችን በመጠባበቅ ላይ ነበሩ። የኬንያ ነጻው የምርጫና የድንበር ኮሚሽን ሊቀመንበር ዋፉላ ቺቡካቲ በዛሬው ዕለት ሲናገሩ በአሁኑ ሰዓት በምርጫው ሂደት የመጨረሻ ረድፍ ላይ እንገኛለን ብለዋል። ከተመላሽ የአስመራጭ መኮንኖች የሚገኙ የፕሬዝዳንታዊ ምርጫ ውጤቶች በሙሉ ብሔራዊ ቆጠራ ማዕከሉ ነገ አርብ ነሐሴ አምስት ቀን ልክ እኩለ ቀን ላይ ይደርሳሉ። ከዚያ የሚጠበቀው ቆጠራው ከተጠናቀቀ ጥቂት ጊዜ በኋላ በፕሬዝደንታዊው ምርጫ ያሸነፈው ዕጩ ተወዳዳሪ ማንነት ይገለጻል ተብሎ ነው። በምርጫ ኮሚሽኑ እስካሁን በተገለጸው ጊዜያዊ ቆጠራ ውጤት መሠረት ኡሁሩ ኬንያታ የተቃዋሚውን መሪ ራይላ ኦዲንጋን በዘጠኝ ነጥብ ይመራሉ። ተቃዋሚዎች ግን እነዚያን ውጤቶች የተጭበረበሩ ናቸው ሲሉ ውድቅ ያደርጋሉ። የምርጫ ኮሚሽኑ የኤሌክትሮኒክስ ኮምፒውተር መረብም በዘዴ ተጠልፏል ሲሉ ያስረዳሉ። የምርጫው ኮሚሽን ሊቀመንበር ዋፉላ ቺቡካቲም ድምፅ ከተሰጠ በኋላ ኮምፒውተሮቹን ለመሰርሰር የተደረጉ ሙከራዎች ነበሩ፣ ግን አልተሳካላቸውም ብለዋል። ተቃዋሚው ፓርቲ የሚለው በእርሱ ስሌት መሰረት ኦዲንጋ ኬንያታን በ600 ሺህ ድምፅ ይበልጣሉ ነው። የተቃዋሚው የናሳ ጥምረት ፓርቲ መሪ ሙሳሊያ ሙዳቫዲ ዛሬ ለጋዜጠኞች ሲናገሩም ዊ ዲማንድ አይ ቢ ሲ ቼርፐርሰን የምርጫ ኮሚሽኑ ሊቀመንበር ውጤቶቹን ይፋ አድርጎ ራይላ አሞሎ ኦዲንጋ የኬንያ ሪፐብሊክ ሕጋዊ ፕሬዝዳንት ሆነው መመረጣቸውን እንዲያውጅ እንጠይቃለን። ከምርጫው ጋር በተያያዘ እንደ ኪሱሙና ማታሃሬ ባሉ የሀገሪቱ አካባቢዎች እንዲሁም ከትላንት ጀምሮ በየመንገዱ የተቃጠሉ ጎማዎች ዛሬም በሚታዩባቸው በኪቤራ የቁጭራ ሰፈር ውጪ ጥቃቅን ሁከቶች ተፈጥረዋል። የኪቤራ አንደኛው ነዋሪ ጆርጅ ኦሞንዲ ኦቲ ነው። ሲናገሩ ግን ውጤቱ ምንም ይሁን ምን ህዝቡ ዐመፅ እንዳይፈጠር መከላከል አለበት ብለዋል። አሸንፈን ደስታዬን ለመግለጽ ቦታ እንኳን ሌላውን በሚያስቆጣ መልክ ማድረግ የለብኝም። ያና ለማድረጉ ግጭቶች እንዲፈጠሩ የሚፈልጉ ሰዎችን ስሜት ያነሳሳል። እኛ ግጭት እንዲፈጠር አንፈልግም። የምርጫ ኮሚሽኑ ስራውን እያጠናቀቀ ባለበት በአሁኑ ወቅት ሀገሪቱ የምርጫውን ይፋ ውጤት በመጠባበቅ ላይ ትገኛለች።